Foreign Service Institute, Amharic Basic Course, Unit 16. Basic Sentences for Learning. Fajja. Mafjat, Ifajal, Tagasa, Matagas, <laughs> Ittagasal. ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብ ሰዓት ያህል ታገሱኝ። ግድ ግድ የለም። ግድ የለም። ቸኮለ፣ መቸኮል፣ ይቸኩላል። ግድ የለም። አንቸኩልም። ተከዘ፣ መተከዝ፣ ይተክዛል፣ መተከዣ መጠጥ። እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? አሳብ ሀሳብ። በጣም ጥሩ ሀሳብ ነው። ምን አይነት መጠጥ አላችሁ? የውጭ ሀገር ወይስ የሀገር ውስጥ መጠጥ ይፈልጋሉ? ምን አይነት የሀገር ውስጥ መጠጥ አለ? ወይን ቪኖ ቢራ፣ አረቄ፣ ጠጅ፣ ጠላ፣ ቪኖ፣ ቢራ፣ አረቄ፣ ጠጅና ጠላ አለን። ጠርሙስ ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ ሻምጣልን። ውሀ እንጂ፣ ውሀ እንጂ ጠጅ እንድታመጣልኝ አልፈልግም። እሺ። ስንት ከፍልሃለሁ? አምስት ብር ከአምሳ ሳንቲም ነው። መነዘረ መመንዘር ይመነዝራል። ምንዛሬ የሀምሳ ብር ምንዛሬ አለህ? አዎ አለኝ። ፎር ፍሎንሲን ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብ ሰዓት ያህል ታገሱኝ። ግድ የለም፣ አንቸኩልም። እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? በጣም ጥሩ ሀሳብ ነው። ምን አይነት መጠጥ አላችሁ? የውጭ አገር ወይስ የአገር ውስጥ መጠጥ ይፈልጋሉ? ምን አይነት የሀገር ውስጥ መጠጥ አለ? ቪኖ፣ ቢራ፣ አረቂ፣ ጠጅና ጠላ አለን። ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ አምጣልን። ውሃ እንጂ ጠጅ እንድታመጣልኝ አልፈልግም። እሺ፣ ስንት ትከፍልሃለሁ? አምስት ብር ከ ሳንቲም ነው። የብር ምንዛሪ አለህ? አዎ አለኝ። ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብሳሀት ያህል ታገሱኝ። ግድ የለም አንቸኩልም። እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? በጣም ጥሩ ሐሳብ ነው። ምን አይነት መጠጥ አላችሁ? የውጭ አገር ወይስ የአገር ውስጥ መጠጥ ይፈልጋሉ? ምን አይነት የአገር ውስጥ መጠጥ አላች? ቪኖ፣ ቢራ፣ አረቄ፣ ጠጅና ጠላ አለን። ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ አምጣለን። ውሃን እንጂ ጠጅ እንድታመጣልኝ አልፈልግም። እሺ፣ ስንት ትከፍልሃለሁ? አምስት ብር ከሀምሳ ሳንቲም ነው። የሀምሳ ብር ምንዛሪ አለህ? አዎ፣ አለኝ።